የሲዳማ ህዝበ ውሳኔ የመራጮች ምዝገባ ሰላማዊና በተቀናጀ መንገድ እየተካሄደ ቢሆንም በአንዳንድ የምርጫ ጣቢያዎች የካርድ እጥረት መኖሩን ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የግብአት ችግር የለብንም፣ ጉድለት በታየባቸው ጣቢያዎች እያየሁ እያደረስኩ ነው ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዩስ ተጨማሪ ሪፖርት አለው። ትናንት ጥቅምት 27 2012 ዓ.ም የተጀመረው የሰዳማ ውሳኔ ህዝብ የምራጮች ምዝገባ በሁሉም የምርጫ ጣቢያዎች ዛሬም ቀጥሎ የዋለ ሲሆን የአሜሪካ ድምጽ ራዲዮ ተዛውሮ የተመለከታቸው ከሐዋሳ በ65 ኪሎ ሜትር የሚርቁት ያለታ ጩኮና የጩኮ ከተማ እንዲሁም ከሐዋሳ በ94 ኪሎ ሜትር ርቀት ላይ የሚገኘው ዳራ ወረዳ የሚገኘው የምርጫ ጣቢያዎችም የምዝገባው ሂደት እየተካሄደ መሆኑን አረጋግጧል። መራጮች የምዝገባውን ሂደት በተመለከተ ለቪኦኤ አስተያየታቸውን ሰጠዋል። ስሜ ሰብለ ታደለ ነው። የመጣሁት ከዚህ ከአለታ ጩኮ ከሃይስ በህዝብ ውሳኔ እንዲወሰን ተፈቅዶልን በህገ መንግስቱ መሰረት ለአን ለመጀመሪያ ጊዜ በኢትዮጵያ ይሁን በእኛ ሌሎች ክልሎች ከዚህ በፊት ዘጠኙም ክልሎች በሪፈረንደም አደለም፣ ታወቃል አደል? ግን እኛ ሲዳማዎች ዛሬ በሪፈረንደም በህዝበ ውሳኔ ህዝቦች ያስፈልጋናል ብለው በራሳቸው ፍላጎት እዚህ ጋ መጥቶ በ11 ሰዓት ተነስቶ ከሌሊቱ ይኸው ተሰልፈን እስከ አሁን ለካርዱን ለመውሰድ መተናል። ይሄ በጣም ደስ የሚል ጉዳይ ነው። ስለዚህ እኔ በጣም ደስ ብሎኛል። ይሄንንም እድል በማግኘት ስሜ ታፈስ አለው። በዳራ ወረዳ በተሳፋ ቀበሌ የቀበሌው ሊቀመንበር ነኝ። እኔም ተመዝግቤ ሌሎችም እንዲመዘግቡ በማድረግ ያው በቀበሌያችን ውስጥ ያለው ሶስት ማን ሁለት ምርጫ ጣቢያ ነው ያለው። በሁለቱም ምርጫ ጣቢያ ትላንትና በማለዳ በ12 ሰዓት ተጀምሮ 11 ከተኩል ላይ ነው የተጠናቀቀው። አሁን ዛሬም እንደዛው ጠዋት በ3 ሰዓት ነው ተጀምረው በአስራአንድ ተኩል ነው የሚጠናቀቀው። ምዝገባም ጥሩ ነው። ልጆችም በጣም ጥሩ ናቸው። ህዝቡም ያው እንደሚታዩት በጥሩ ሁኔታ ምዝገባውን እየመዘገቡ ነው። ህዝቡም ተሳትፎ ካርዳቸውን እየተቀበሉ ነው። ለምዝገባው አስር ቀን የተያዘ ቢሆንም በሁለት ቀን ብቻ የተመዘገቡ መራጮች ቁጥር የበዛ ከመሆኑ የተነሳ ከታሰበው ቀን በፊት ቀድሞ ሊጠናቀቅ ይችላል የተባለ ይገኛል። ምዝገባው ፍጹም ሰላማዊና በተረጋጋ ሁኔታ የተካሄደ ቢሆንም በአንዳንድ የምርጫ ጣቢያዎች የ ካርድ እጥረት መኖሩን ነው ታዛቢዎች ለቪኦኤ የተናገሩት። ም ታመነ መኮንን ይባላል። ጣቢያው ዳመበር ጣቢያ ነው የሚባለው አለታ ጮኮ ከተማ ዜሮ ሁለት ቀበሌ ታዛቢ ነ ግብአቱ ጣቢያው ምናምን በጣም በስፋት መዘጋጀት ነበረበት። አንድም በዚህ ጉዳይ ላይ ሳይሳተፍ የሚቀር ህዝብ ስለማይኖር፣ ዝግጅቱ ግን ያንሳል ምርጫ ቦርድ ያዘጋጀው ምንትኑ የሚያንስ ነው ይቅዱና ይሄ ምናልባት የህዝቡን ፍላጎት ለመሳተፍ ያለውን ፍላጎት ይገድቦ ይሁን እንደሚል ስጋት ነው እኛ እንደ ታዛቢ እየታዘብን ያለ ነው ነገር የምዝገባው ሂደት የምዝገባው ሂደቱ በጣም ጥሩ ነው ዲስፕሊንድ ነው ህዝቡ በፍላጎት ደስ ብሎ ተሰልፎ ከጠዋት እስከ ማታ ድረስ ሰአቱም ሳይጨንቀው እየተሳተፈ ያለውና ይሄ ዲስፕሊኑ በጣም ደስ የሚልና አስተማሪ ነገር ነው ያለው የምርጫ አስፈጻሚዎች የተሰጣቸውን ህዝባዊና አገራዊ አደራ በጥሩ ሁኔታ እየተወጡ መሆናቸውን ሆኛል ዛሬ ቪኦኤ በተመለከታቸው በእነዚህ ምርጫ ጣቢያዎች እስከ ማምሻው ከ800 እስከ 1ሺህ የሚደርሱ መራጮች ተመዝግበዋል። አጠቃላይ የምርጫ ሂደት ሰላማዊ ሆኖ እንዲጠናቀቅ የአካባቢው መንግስት አካላት ዝግጁ መሆናቸውን ያላታ ጩኮ የጩኮ ከተማና የዳራ ወረዳ አስተዳደር ኃላፊዎች ተናግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ካርድ እጥረት በተመለከተም ጉድለት መኖሩና ተጨማሪ ካርድ መላኩን የቦርዱም የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ገልጸዋል። ዛሬ ሪዘርቭስን በትን ያዋለው ምንድን ነው ስሙ መጠባበቂያና ተጨማሪ ካርዶችን እና ሰነዶችን ማለት ነው። ስለዚህ እንግዲህ አንተ ካገኛቸው በኋላም ደርሷቸው ይሆናል ሁሉም ጣቢያች ላይ በሚባል ሁኔታ ጠዋትኛ ራሱ ከዚህ ከሐዋሳ ስንወጣ የተጨማሪ ካርድ የሚያስፈልጋቸው ቦታዎች ተብሎ ኦልሬዲ ከሐዋሳ የመበሰን ስራ ጀምረው ነበረ እና ስለዚህ ይደርሳል ብለን ነው የምናስበው። በማቴሪያል በማከፋፈል በኩል የሎጂስቲክስ ችግር የለብንም። ባለፉት ሁለት ቀናት ውስጥ ምን ያህል መራጭ ነው የተመዘገበው? እሱን አላወቅንም እውነትን ለመናገር ነገ ጠዋት ነው ደምረን የምንጨርሰው አሁን ራሱ ስለዚህ ምሽቱን ነው የምንደምረው። ነገ ጠዋት ነው ነገ የሚያበቃው ቅስቀሳም። ዛሬም በእነዚህ ወረዳዎችና ከተሞች ሲደረጉ ተመልክቼ ያለሁኝ። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም።